the voice of America. ኬንያ የሚኖሩ ስደተኞች የሥራ ፈቃድ ለማግኘት እየተቸገሩ መሆናቸውን ተናገሩ ይላል ዳዊት ገልሞ ያደረሰን ዘገባ። በተለያዩ ቦታዎች ተቀጥረው የሚሰሩ ስደተኞች ሕጋዊ የሥራ ፈቃድ በጊዜ ባለማግኘታቸው በጸጥታ አስከባሪዎች እንደሚንገላቱ ነው የሚናገሩት። የኬንያ ስደተኞች ጉዳይ ኮሚሽነር ሚስተር ኮዴክ ሞካሪ ስደተኞች ለቅጥር አስፈላጊ የሆነውን ፈቃድ ማግኘት አለባቸው ሲሉ መልስ ሰጥተዋል ይለናል ስደተኞቹ ግን የስራ ፈቃዱን ለማግኘት አስቸጋሪ እንደሆነባቸው መናገራቸውን ጠቅሰው ገልሞ ዳዊት ነው ይህን ያጠናቅረው የኬንያ አገር ውስጥ ጉዳዮች መስሪያ ቤት ከሶስት ወር በፊት ነበር በአገሪቱ የሚኖሩ የውጭ ሀገር ዜጎች ህጋዊ የስራ ፍቃዳቸውን ኬንያ ኢሚግሬሽን ቢሮ ሄደው ማረጋገጥ እንደሚገባቸው ያስጠነቀቀው። ባለፈው ሶስት ወራት በኬንያ ያሉ የውጭ ሀገር ዜጎች ኬንያ ኢሚግሬሽን ቀርበው የስራ እንዲሁም የመኖሪያ ፍቃዳቸው ህጋዊ መሆኑን ሲያስመረምሩ ቆይተዋል። ከውጭ ሀገር ዜጎች በተጨማሪም በኬንያ ከአራት መቶ ሺህ በላይ ስደተኞች ይገኛሉ። እነኚህም ስደተኞች ብዙዎቹ በመጠለያ ካምፖች የሚኖሩ ሲሆን ወደ ሰባ ሺህ የሚሆኑት በሀገሪቱ ከተሞች ውስጥ ይገኛሉ። ኬንያ ርዕሰ መዲና ናይሮቢ ብዙ ስደተኞች የሚኖሩበት ከተማ ስትሆን፣ በከተሞች የሚኖሩ ስደተኞች ብዙዎቻቸው በዘመዶቻቸው ድጋፍ፣ ጥቂቶች ደግሞ በየለቱ ሰርቶ በሚያገኘት አነስተኛ ገቢ ይተዳደራሉ። የኬንያ መንግስት በሀገሪቱ ውስጥ የሚኖሩ የውጭ ዜጎች ላይ እያደረገ ያለውን የኑሮና የስራ ፍቃድ ማጣራት ስደተኞቹን እያሳሰበ ነው። በተለይ የሀገሩን ሰው ተጠግተው የጉልበት ስራ ሰርቶ የሚኖሩ ስደተኞች የስራ ፈቃድ የላቸውም በማለት በሀገሪቱ የጸጥታ ኃይሎች እንግልት እየደረሰባቸው መሆኑን ይናገራሉ። አንድ በናይሮቢ የሚኖር ትውልድ ኢትዮጵያዊ ስደተኛ እየገጠመው ያለውን ችግር እንዲህ ያስረዳል። የቀጠረን ሰው ከተያዛችሁ ተጠያቂ አይደለሁም፣ ሌላ ስራ ፈልጉ ብሎ ነግሮናል። ያው ለጥቅሙ ነው እየሠራን ያለነው። አሁን እኔ ከምሠራበት ቦታ ብዙ ልጆች ለቀዋል። የናይሮቢ ኑሮ ደግሞ የሚታወቅ ነው። አሁን እነሱ በጣም ከባድ ችግር ውስጥ ነው ያሉት። እኛ እየሰራን ያለንበት ሁኔታ በጣም አስቸጋሪ ነው። ቀን ውጭ ውለን ነው ማታ ተመልሰን የምንሰራው። በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። የኬንያ ሕግ በአገሩ የሚኖር ማንኛውም ስደተኛ በየትኛውም አይነት ስራ ከመሰማራቱ በፊት ፍቃድ እንዲኖረው ይደነግጋል። በአሁኑ ወቅት የኬንያ መንግስት እያደረገ ባለው የስራ ፍቃድ ፍተሻ እየተቸገሩ ያሉት በተለያዩ ቦታዎች በአነስተኛ ክፍያ ተቀጥሮ የሚሰሩ ስደተኞች ናቸው። እነኝህ ስደተኞች ብዙዎቻቸው ለስራ ፍቃድ ማመልከቻ የሚሆኑ ሰነዶች እንደሌላቸው ነው የሚናገሩት። በኬንያ አንድ ስደተኛ የቅጥር ፍቃድ ለማግኘት የስደተኝነት መታወቂያ ካርድ፣ የዩኤን ኤች ሲያር ማንዴት የድጋፍ ደብዳቤ ከቀጣሪ ግለሰብ ከዩኤን ኤች ሲያር እንዲሁም ከኬንያ ስደተኞች ጉዳይ ማግኘት ይኖርበታል። አንድ ግንባታ በሚካሄድበት ስፍራ ተቀጥሮ የሚሰራ ስደተኛ ሲናገር፣ ባሉኝ ሰነዶች የኬንያ ስደተኞች ጉዳይ ቀርበ ቢጠይቅም ፍቃድ ማግኘት አልቻልኩም ብለዋል። ሸውሪ ሞዮ የሚገኘው የኬንያ ስደተኞች ጉዳይ ቢሮ ሄጄ ነበር። መታወቂያዬን አሳይቼ ስጠይቃቸው አንድ ጊዜ ከካኩማ ነው የመጣኸው አሉኝ። ሌላ ጊዜ ናይሮቢ የሚኖር ስደተኛ ፍቃድ መውሰድ አይችልም አሉኝ። ለሁለተኛ ጊዜ ከሥራ ኃላፊ ጋር ሲሄድ ስደተኛ የሥራ ፍቃድ ማግኘት አይችልም፣ ስለዚህ ይህን ፍቃድ ማግኘት አትችልም አሉት። ፓስፖርት ካለህ ሦስት መቶ ሺህ የኬንያ ሺሊንግ ከፍለህ የሥራ ፍቃዱ ሊወጣልህ ይችላል አሉኝ። ቅርብ ጊዜም ተይዤ ነበር። የካምፓኒው ባለቤት በሌለበት መጥተው ይዘውኝ ሚሊ ማኒ ፍርድ ቤት አቀረቡኝ። ጠዋት ሦስት ሰዓት ተይዤ ከሰዓት በኋላ ፍርድ ቤት ቀርቤ ተፈረደብኝ። የተላለፈብኝ ብይንም ያለ ሥራ ፍቃድ በመሥራቱ የአራት ወር እስራት ወይም አርባ ሺህ የኬንያ ሺሊንግ ይቀጣ የሚል ነው የፍርድ ቤቱ ወረቀት አሁንም በእጃ ይገኛል። ሌላም በግንባታ ሥራ ራሱን የሚያስተዳድር ትውልድ ኢትዮጵያዊ ስደተኛ ሌላ ችግር ገጥሞታል። ለስራ የሚያስፈልገውን የግብር መለያ ቁጥር ከኬንያ አገር ውስጥ ገቢ ለማግኘት ብጠይቅም እዚያም የስደተኞች መታወቂያ ካርድ ተቀባይነት ስለሌለው አገልግሎት ማግኘት አለመቻሉን አክለው ይናገራል። ስደተኞች ፍቃዱን ለማግኘት የሚገጥማቸው እክል ብዙ መሆኑን ይናገራሉ። ይህንን የስደተኞች ጥያቄ ለኬንያ ስደተኞች ጉዳይ ኮሚሽነር ኮዴክ ማኮሪ አቅርቤ ተከታዩ መልስ ሰጥተዋል። በዚህች ሀገር በንግድ ወይም በሌላ መስክ ተሰማርተው ለሚገኙ ስደተኞች ፈቃድ ማግኘት እንደሚገባቸው ማሳሰብ እፈልጋለሁ። ምክንያቱም ሕጉም በዚህ ረገድ ግልጽ ይመስለኛል። ስደተኛን ጨምሮ ማንም ሰው የሥራ ፈቃድ ሊኖረው ይገባል። ለቅጥር እንዲሁም ለቢዝነስ የሚሰጥ ፈቃድ ለየብቻው አለ። በሕጋዊ መንገድ ሳያገኙ ሥራ ጀምረው ከሆነ ወደሚመለከታቸው መሥሪያ ቤቶች ቢሄዱ ዲፓርትመንቶቹ ለሥራቸው የሚያስፈልጓቸውን ሁሉ ያቀርቡላቸዋል። ምስትር ማኮሪ ይህን በሉ እንጂ ታዲያ ስደተኞች ግን የሥራ ፈቃዱን ለማግኘት ያለው ቢሮክራሲ አስቸጋሪ እንደሆነባቸውና በዚህም ምክንያት ብዙዎች እየተፈናቀሉ መሆናቸውን ይናገራሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ 第一摇滚